ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ውሃ በፈረቃ በአዲስ አበባ ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሜትር ኪዩብ የሚሆን የቀር ምርታችን ላይ ቀንሷል ማለት ነው ከግድቡ የምናገኘው የአዲስ አበባ ውሃና ፍሳሽ ባለስልጣን ቃል አቀባይ ወይዘሮ ጸገነት ተስፋ ናቸው የሰማችኋቸው። ዝርዝሩ በዜና ተይዘዋል። በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ በምን ያህል ደረጃ ነው የሚገመተው ይሄን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው። ዶክተር አዲሱ ገብረ እግዚአብሔር በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በመባል የሚታወቀው ድርጅት መሪ ናቸው። በኦሮሚያና በአማራ ክልል ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች ጥናት በቅርቡ ለህዝቡ ተወካዮች ምክር ቤት እንደሚያቀርቡ ካስታወቁበት የተወሰደ ነው። ኮሚሽኑ የገዢውን ፓርቲ አቋም ነው የሚያንጸባርቀው ሲሉ ተቃዋሚዎች ይተቻሉ። ሁለቱንም በዕለቱ አብይ ርዕስ እናቀርባለን። ጤና ይስጥልን እንደምን አመሻችሁ። ክቡራትና ክቡራን አድማጮቻችን የዛሬ ሰኞ መጋቢት 12 2008 ዓ ም አስተናጋጆች አሉላ ከበድና እኔም ሶሎሞን አባተንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲሱ ኦድሪያስ ረጅስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ አበባ ውስጥ የውሃ አቅርቦት ፈረቃ መጀመሩ ተገለጸ። ፈረቃው የተጀመረው ኤልኒኞ ባስከተለው ተጽዕኖ ምክንያት እንደሆነ ነው የተነገረው። ፈረቃው ተግባራዊ የሚደረገው በተወሰኑ የከተማይቱ አካባቢዎች ላይ መሆኑን የአዲስ አበባ የውሃና ፍሳሽ ባለሥልጣን አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በተወሰኑ የአዲስ አበባ አካባቢዎች ውሃ በፈረቃ ብቻ ማቅረብ የግድ የሆነው ኤልኒኖ ባስከተለው ድርቅ ምክንያት የግድቦች ክምችት በመቀነሱ እንደሆነ ተጠቁሟል። በተለይም ከከተማዋ የውሃ አቅርቦት ሩብ ያህሉን የሚሸፍኑት የለገዳዲና የድሬ ግድቦች የዚህ ተጽዕኖ ተጋላጭ መሆናቸው ተጠቅሷል። የለገዳዲ ግድብ በድርቁ ምክንያት በተገቢው መንገድ ውሃ መያዝ እንዳልቻለ የአዲስ አበባ ውሃና ፍሳሽ ባለስልጣን የህዝብ ግንኙነት ኃላፊ ወይዘሮ እጸገነት ተስፋዬ ለአገር ውስጥ የመገናኛ ብዙሀን ተናግረዋል። በዚህም ምክንያት በተወሰኑ የከተማዋ አካባቢዎች የፈረቃ አሰራር መጀመሩን ይፋ አድርገዋል። ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30ሺ ሜትር ኪዩብ የሚሆን የቀርብ ምርታችን ላይ ቀንሷል ማለት ነው። ከግድቡ የምናገኘውን ያ ስለሆነ ከለገዳዲ 24 ሰዓት የሚያገኙት ጋር በተወሰነ መልኩ ፈረቃው ቢያንስ ስቴብል ሆኖ ቋሚ ሆኖ የሚሄድበትን ሁኔታ ይፈጥራል። የአዲስ አበባና በዙሪያው ያሉ ከተሞች ነዋሪዎች በውሃ እጥረት መማረር ከጀመሩ ወራት አስቆጥረዋል። ችግሩ ከኤልኒኖ ጋር የተያያዘ መሆኑ የተብራራው ግን ዘግየት ተብሎ ነው። የውሃ እጥረቱ ላልተወሰነ ጊዜ እንደሚቀጥልም ግልጽ ሆኗል። ይህም ሆኖ ችግሩን ለማቃለል ጥረቶች እንደሚቀጥሉ ወይዘሮ ጸገነት አብራርተዋል። የውሃ አቅርቦቱ ወደ ነበረበት ሁኔታ የሚመለሰው መቼ እንደሆነ ኃላፊዋ አልጠቀሱም። የተጠቃሚዎች የቅርብ ጊዜ ተስፋ ምን እንደሆነ የጠየቅኳቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳም በአጭር ጊዜ ወደ ነበረበት እንደሚመለስ ከመናገር ተቆጥበዋል። ዋናው ተስፋው ያለውን የውሃ ምንጭ ማስፋት ነው በጉድጓድ ከጉድጓዱ ውሃም የሚገኘውን ከተለያየ አካላት የሚገኘውን የውሃ ምንጭ ማጠናከር ነው። አንዱ እሱ ነው። ሁለተኛ የተገኘውን ውሃ በአግባቡ ማስተዳደር ነው ለሁሉም ተጠቃሚ በአግባቡ ማዳረስ ነው። ሁለት ነገር ነው ያለው። እነኚ ሁለቱ ከተሰሩ የተሻለ የውሃ አቅርቦት ይኖራል ብዬ ነው የምገምተው። እናም የኤልኒኖ ተጽዕኖ መገለጫው የተለያየ ጉዳቱም ዘርፈ ብዙ ሆኖ ቀጥሏል። 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከተሞችን ደግሞ እንደዚህ ለውሃ እጥረት አጋልጧል። ምን እንደሚከተል ለማወቅም ቀጣዩን የክረምት ወቅት መጠበቅ የግድ ሆኗል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን ለዘገባው። የአልሻባብ ታጣቂዎች አንድ የመንግስቱን ወታደራዊ መደብ ዛሬ ማለዳ ላይ አጥቅተው እስካሁን ስድስት ወታደሮች ወታደሮች መገደላቸውን የሶማሊያ ባለስልጣናት አስታውቀዋል። በጦር ሰፈሩ ላይ ከሁለት አቅጣጫ ጥቃት ከፍተው ታጣቂዎቹ አደጋውን የጣሉት ከርዕሰ ከተማይቱ በስተ በስተደቡብ አርባ ኪሎ ሜትር ርቀት ላይ በሚገኘው ለአንታቡር በሚባል ስፍራ መሆኑም ታውቀዋል። በጥቃቱ በርካታ ወታደራዊ ተሽከርካሪዎች መያዛቸውንም ባለስልጣናቱ አክለው አመልክተዋል። የቤኒን ጠቅላይ ሚኒስትር ሊዮኔል ዚንሱ ትናንት በተካሄደው የሀገሪቱ ፕሬዚደንታዊ ምርጫ ነጋዴው ተፎካካሪያቸው ፓትሪስ ታሎን ባለድል መሆናቸውን አምነው ሽንፈታቸውን ተቀበሉ። የሀገሪቱ የምርጫ ኮሚሽን የመጨረሻ ውጤቱን ገና በይፋ ባያሳውቅም እስካሁን በወጡት ሪፖርቶች ግን ታሎን በሰፋ ልዩነት እየመሩ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ሲንዙ ትናንት ምሽት ላይ ለተቀናቃኛቸው ስልክ ደውለው እንኳን ደስ ያለው ያሏቸው ሲሆን በስልጣን ሽግግር ወቅትም ሊያግዟቸው በሚችሉት ሁሉ ከጎናቸው እንደሚቆሙ ያረጋገጡላቸው መሆናቸውን ገልጸዋል። ታሎን እንደተባለው ካሸነፉ ሁለት የስልጣን ዘመኖችን የሚያጠናቅቁትን ፕሬዚደንት ቶማስ ቦኒ ያይን ይተካሉ። ይህ እርምጃ ብዙ የአፍሪካ መሪዎች ስልጣን ላይ ለመቆየት ሕገ መንግሥቶቻቸውን ሳይቀር እያጣመሙ ወይም እየቀየሩና ለመቀየር እየሞከሩ ባሉባት አፍሪካ ቤኒንን የዲሞክራሲ አርአያ እንደሚያደርጋት እየተነገረ ነው። የ57 ዓመቱ ታሎን የቤኒን ዋና የወጪ ንግድ ምርት የሆነውን ጥጥ በመላክ ወረት ያካበቱ ነጋዴ ናቸው። የቀድሞው የኮንጎ ምክትል ፕሬዚዳንት ዣን ፒየር ቤምባ በአምስት የጦር ወንጀሎችና በስብና ላይ በተፈጸሙ ሌሎች ወንጀሎች ጥፋተኞች ናቸው ሲል ዓለም አቀፉ የወንጀል ችሎት በየነ። ቤምባ የዛሬ 14 ና 13 ዓመታት እርሳቸው ይመሯቸው የነበሩ ታጣቂዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ለፈጸሟቸው ግድያዎች፣ ሴቶችን የመድፈር ጥቃቶችና ዘረፋዎች ተጠያቂ መሆናቸውን ነው ሶስት ዳኞች የተሰየሙበት የሄጉ ችሎት ያረጋግጠው። ቤምባ ይመሩት የነበረው የኮንጎ አርነት ንቅናቄ ኤምኤልሲ ያኔ ማዕከላዊ አፍሪካ ሪፐብሊክ ውስጥ ፕሬዚዳንት የነበሩት ኤንጂ ፊሊክስ ፓሳቴ ፓታሴ በተቃዋሚዎቻቸው ላይ ሲያካሂዱ በነበረው ጥቃት ድጋፍ ሲሰጡ እንደነበርም ተገልጧል። የኤምኤልሲ ታጣቂዎች ባደረሷቸው ጥቃቶች ሆን ብለው ሲቪሎችን በተለይም ሴቶችና ህጻናትን አረጋውያንን ኢላማ ያደርጉ እንደነበር ብይኑን በንባብ ያሰሙት ችሎቱ ላይ ከተሰየሙት ዳኞች አንዷ የሆኑት ብራዚላዊቷ ዳኛ ሲልቫ ስታይነር ተናግረዋል። ቤምባ በሁሉም ጊዜዎች የታጣቂዎቹ ተደማጭ አዛዥ እንደነበሩና ሀይሎቻቸው የጭካኔ ድርጊቶችን ሲፈጽሙም ያውቁ እንደነበር ዳኛዋ ገልጠዋል። ለተመሠረቱባቸው ክሶች ጥፋተኛ አይደለሁም ብለው ሲከራከሩ የቆዩት ቤምባ ብይኑ ዛሬ ሲሰማባቸው ብዙም ስሜት አለማሳየታቸው ተዘግቧል። የ53 አመቱ ቤምባ እጃቸው የተያዘው የዛሬ ስምንት ዓመት ግንቦት ቤልጅግ ውስጥ ሲሆን ከአንድ ወር በኋላ ለዓለም አቀፉ የወንጀል ፍርድ ቤት ተላልፈው ተሰጥተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኩባ ታሪካዊ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከአቻቸው ራውል ካስትሮ ጋር በሁለቱ ሀገሮች መካከል ያለው ግንኙነት እየተሻሻለ በሚሄድባቸው መንገዶች ላይ እየተወያዩ ነው። ልክ በአሁኑ ሰዓት ሁለቱም ፕሬዚደንቶች ፕሬዚደንት ባራክ ኦባማና የ ኩባው ፕሬዚደንት ራውል ካስትሮ ንግግሮች እያደረጉ ነው። ጉብኝታቸውን ትናንት የጀመሩት የዩናይትድ ስቴትሱ ፕሬዚደንትና ራውል ካስትሮ የሰብአዊ መብቶች ጥበቃን በመሳሰሉ ላይ ይስማሙባቸው ይችላሉ በተባሉ ነጥቦች ላይ እንደሚነጋገሩ ተገልጿል። ፕሬዚደንት ኦባማ የሶስት ቀናት የኩባ ጉብኝታቸውን ሁለተኛ ቀን የጀመሩት በአቫና አብዮት አደባባይ ተገኝተው በኩባው ጀግና ሆዜ ማርቲ ሐውልት ስር የአበባ ጉንጉን በማኖር ነው። አንድ ምዕት ዓመት ለሚጠጋ ጊዜ አንድ በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኩባን ሲጎበኝ የመጀመሪያ የሆኑት ኦባማ ዛሬ በአብዮታዊው ቤተ መንግሥት አቅራቢያ በሚገኝ ስፍራ ከደሴቲቱ መንግስት መሪዎች ጋር በርካታ ውይይቶችን እያካሄዱ ነው። ፕሬዚደንት ኦባማ ከመላ አጀባቸው ጋር ትናንት በአባና ጎዳናዎች ላይ ሲያልፉ ኩባውያኑ ባደረጉላቸው የሞቃ አቀባበል በመንገዶቹ ግራና ቀኝ ተገጥግጠው ዩኤስኤ ዩኤስኤ እያሉና የኦባማን ስም ከፍ አድርገው እየጠሩ እየዘመሩ እጆቻቸውን እያውለበለቡና ጣቶቻቸውን ከከናፍሮቻቸው እያወናጨፉ የመሳም ምልክቶችን በአየር ላይ ሲልኩላቸውና ሲበትኑላቸው ታይተዋል። በሌላ በኩል ደግሞ ወደ ሃቫና የሄዱት ለኩባ ሕዝብ የወዳጅነት እጆቻቸውን ለመዘርጋትና የመጨረሻ የአሜሪካዎቹ ምድር ላይ የቀረውን የቀዝቃዛውን ጦርነት ርዝራጅ ታሪክ ለመቅበር እንደሆነ ፕሬዚዳንት ባራክ ኦባማ ዛሬ በፌስቡክ ገጻቸው ላይ ባወጡት መልእክት አስታውቀዋል። በዩናይት ስቴትስ እየተካሄደ ያለው ፕሬዚዳንታዊ ምርጫ የሪፐብሊካኑ ፓርቲ ግንባር ቀደም ተፎካካሪ ነጋዴው ዶናልድ ትራምፕ የፕሬዚዳንቱ አውሮፕላን ኤርፎርስ ዋን ሃቫና አውሮፕላን ጣቢያ ላይ እንዳረፈ ትናንት በትዊተር በበተኑት መልእክት የኩባው ፕሬዚዳንት ሊቀበሏቸው አለመገኘታቸውን ንቀታቸውን ያሳያል ሲሉ ተችተዋል። አባታቸው የኩባ ሰው የሆኑት ሌላው የሪፐብሊክ የሪፐብሊካን ፓርቲው ፕሬዚዳንታዊ ተፎካካሪ ቴድ ክሩዝ ፖለቲኮ ስለሚባል የዩናይት ስቴትስ ውስጥ እየታተመ ለሚወጣ ጋዜጣ ዛሬ በሰጡት ቃል አምባገነንነትን በማነጋገርና በማጎልበት ነጻነት አይመጣም ሲሉ ተችተዋል። የቴክሳሱ የሕግ መወሰኛ ምክር ቤት አባል ቴድ ክሩዝ አባቴ በባቲስታ አገዛዝ፣ አክስቴ ደግሞ በካስትሮ ወረበሎች ምክራና ስቃይ ደርሶባቸዋል ብለዋል። የአፍጋኒስታን ጦር አንድ ሄልማንድ ክፍለ ሀገር ውስጥ በታሊባን ቁጥጥር ስር የነበረ እስር ቤት ዛሬ በድንገተኛ ወረራ ይዞ 16 ታጋቾችን ነጻ አወጣ። ከተለቀቁት መካከል ሲቪሎችና የጸጥታ ሠራተኞች የነበሩ እንደሚገኙበት ታውቋል። ወታደሮቹ ሌሊቱን በከፈቱት ጥቃት የእስር ቤቱ ዋርዲያ የነበሩ ስድስት አጥፍቶ ጠፊዎችን ጨምሮ አስራ ሰባት የታሊባን ታጣቂዎችን መግደላቸውን የአፍጋን መከላከያ ሚኒስቴር ቃል አቀባይ ዳውላት ዋዚሪ ለቪኦኤ ገልጸዋል። የጥቃቱን መፈጸም አንድ የታሊባን ቃል አቀባይ አረጋግጦ በውጭ ወራሪ ኃይሎች እየተመራ ሲል ጠርቶታል። ዩናይትድ ስቴትስን ማለቱ ነው። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲው ቀዳሚ ተፎካካሪ የሆኑት ሂላሪ ክሊንተን ፕሬዚዳንት ሆነው ከተመረጡ የእስራኤል ደህንነት ጠንካራ ዘብጥ ቋሚ እንደሚሆኑ አስታወቁ። ሚስ ክሊንተን ይህን አቋማቸውን የገለጡት አሜሪካ ውስጥ ለእስራኤል ተሟጋች የሆነው ዛሬ ዋሽንግተን ዲሲ ላይ በጠሩት ግዙፍ ስብሰባ ላይ ንግግር ባደረጉበት ወቅት ነው። የአሜሪካ እስራኤል የሕዝብ ጉዳዮች ኮሚቴ በጠራው በዚህ ስብሰባ ላይ የቀዳማዊቱ የአሜሪካ የውጭ ጉዳይ ሚኒስትር ያደረጉት ንግግር በተከታታይና በረጃጅም ጭብጨባዎች የታጀበ ነበር። የእስራኤል ደህንነት ጉዳይ ለድርድር የሚቀርብ አይደለም፣ ሲሉ የሪፐብሊካን ፓርቲ ተቀናቃኛቸውን ዶናልድ ትራምፕን በቀጥታ የጎነተሉት ክሊንተን በዋሽንግተንና በቴላቪቭ መካከል የአስር ዓመት የወታደራዊ ድጋፍ ማዕቀፍ መፈረም እንዳለበትም አሳስበዋል። በመጨረሻም ሃፒ በርትዴይ ሃፒ በርትዴይ መልካም ልደት ለትዊተር። ትዊተር አስር ዓመት ሞላው አሉላ አጭር ጊዜ ይመስላል አጭር ጊዜ ይመስላል። በአስር ዓመት የዓለምን የተለያዩ ጫፎች ያገናኘ በፈጣን መልእክቶች ማስተላለፍ የታወቀው ትዊተር በእርግጥም አስር ዓመት ዛሬ ሞልቶታል። እንግዲህ ዛሬ በትዊተር ላይ አቡነ ፍራንሲስን ጨምሮ የሮማውን ሊቀ ጳጳስ ሶስት መቶ ሀያ ሚሊየን አሁንም አሁንም በየቀኑ የሚጠቀሙ የትዊተር አካውንት ያላቸው ሰዎች እንዳሉ ታውቃለሉ። ልክ ነው። ግዙፍ የመገናኛ ማኅበራዊ መገናኛ ብዙኃን ነው። በጣም ብርቅ ሰዎች ፕሬዚደንት ኦባማን ጨምሮ ታላላቅ ፖለቲከኞችና ግዙፍ የዓለማችን ኩባንያዎች ጥቅም ላይ እያዋሉት ነው ትዊተርን። ይሁን እንጂ ድሃ ነው። ደሃ ነው። እንደ ሌሎቹ የመገናኛ ብዙኃን በተለይ የማህበራዊ መገናኛ ብዙኃን ወንድሙን ፌስቡክ ያካበተውን ገንዘብ ሀብት የለውም። ልክ ነው እና ትዊተር ይህን ችግሩን እንዴት እንደሚወጣ እያሰበ ነው ያለው። ትዊተር ከተመሰረተ አንስቶ ባለፉት አስር ዓመታት ውስጥ የኦሳማ ቢንላደንን መገደል፣ ኒውዮርክ ውስጥ ሀድሰን ወንዝ ላይ የወደቀውን የዩኤስኤር የመንገደኞች አውሮፕላን አደጋ የፕሬዚደንት ባራክ ኦባማን በ2012 ዓ ም የዛሬ አራት ዓመት ሶስት ዓመት ማለት ነው እንደገና መመረጥ የመሳሰሉ ታላቅ የዓለማችን ክስተቶች ቀድሞ የተነገሩበት ሚዲያ ነው። ፕሬዚደንቱ ራሳቸው ናቸው በነገራችን ላይ ያን ጊዜ መመረጣቸውን በትዊተር ያሳየውን ያስተላለፉት። ፈጣን በቅጽበት ውስጥ በአጭር ቃላት የሚገለጽ ዜና የሚቀርብበት ነው። አስር ዓመት እንኳን አደረሳቸው ያስብላል። መልካም ልደት ዜና በቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተነን በአለም ዜና የጀመረው የዛሬ ሰኞ መጋቢት 12 ነው። አሉላ ልክ ነው። ሰሞን 8 ዓመተ ምህረት ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል አሁን። የቀዳሚው ፕሮግራማችን ነው። የዕለቱ አብይ ርዕስ በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ድርጅታቸው ያጣራው በሁለቱ ክልሎች ውስጥ ከተከሰቱ ግጭቶች ጋር የተያያዙ ጉዳዮች መሆኑን ተናግረዋል። በመንግስት የተቋቋመ ኮሚሽን መሆኑን የሚያስታውሱት ተቃዋሚዎች የሚያንጸባርቀውም የገዢውን ፓርቲ አቋም ነው ሲሉ ገለልተኛ ወገን ያለመሆኑን በመጠየቅ ይተቻሉ። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል። በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የቅማንት ሕዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ የቆሰሉ፣ የታሰሩትም ሰዎች ጉዳይ ማነጋገሩን ቀጥሏል። መንግስትና ተቃዋሚ ፓርቲዎችም በደረሰው ጉዳት መጠን በተጠያቂነቱም ደረጃ የተራራቅ አቋም ይዘዋል። በጉዳዩ ላይ መግለጫ ያወጡ ሪፖርቶችን ያጠናቀሩ ተቃዋሚዎችና የሰብአዊ መብት ድርጅቶች መንግስት ያልተመጣጠነ ኃይል መጠቀሙንና ተጠያቂም መሆኑን አመልክተዋል። እነዚህ መግለጫዎችና ሪፖርቶች በመንግስት በኩል ተቀባይነት ያላገኙና የተሟላ ምላሽም ያልተሰጠባቸው ናቸው። መንግስት ከዚህ አንጻር ሲጠብቅ የቆየውም የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣውን ሪፖርት ነው። እነሆ ይህ ሪፖርት መገባደዱንና ከሁለት ሳምንታት በኋላም ለፓርላማ እንደሚቀርብ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሃን ገልጸዋል ገልጸዋል ይህንን በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል ሚዛናዊ ማለት የምን ማለት ነው ህዝቡን የጠየቀውን በአንድ በኩል በሌላ በኩል ደግሞ ማን ነው ተጠያቂው ምክንያቱም ጥሰትን ብቻ ስናወራ ጥሰት ያጠፋው ጥሰት ያመጣው ማን ነው የሚለውን ነገር በሚገባ መመርመር ያስፈልጋል። በስሜት ተገፋፍተን የምንመልሰው ጥያቄ አይደለም። መሬት ላይ ወርደን ይህንኑ ጥሰት የመመርመር ጥያቄ ጊዜ የሚወስድ ነገር ነው። ግን እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች ጉዳዩ እንዲጣራ የሚፈልጉትም ለዚሁ ወቅታዊ ሁኔታ ተብሎ በሚቋቋም ገለልተኛ አጣሪ ቡድን ነው። መንግስትና ኮሚሽኑ ግን ይህንን አስተያየት አይቀበሉም። ዶክተር አዲሱ ያብራሩትም ኮሚሽኑ በሕገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በኦሮሚያና በአማራ ክልል ስለተፈጠረው ሁኔታ እውነታውን ሊያንጸባርቅ የሚችለውም በዚህ ኮሚሽን የሚወጣው ሪፖርት መሆኑን ነው የሚያምኑት። የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርብም ወይ ደግሞ የሰብአዊ መብት ጥሰት አለ ብለው አንዱ ድርጅት ስለተናገረ ስላወጃ ይሆነ ያ ጥሰት መኖሩንና አለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም፣ የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል። የኢትዮጵያ መንግስት እንደ ትክክለኛ የማጣራት ስራ የሚያየው እውቅናም የሚሰጠው ለዚህ ሪፖርት እንደሆነ ጠቁሟል። እናም ለፓርላማው ሲቀርብ የሞቱትንና የቆሰሉትን ሰዎች በተመለከተ በመንግስት በኩል የሚታመነው ቁጥር ስንት እንደሆነ ለማወቅ ያስችላል። የሚወስደው ኃላፊነት እስከምን እንደሆነ የሚያስረዳ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁን በጉዳዩ ላይ ለሰጧቸው ማብራሪያዎችም የበለጠ ፍች እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የአሜሪካው ፕሬዚደንት ባራክ ኦባማ ለሁለት ቀናት የሥራ ጉብኝት ኩባ ትናንት ገብተው እዛው ናቸው። ዛሬም ሁለቱ አገሮች አንዳቸው ሌላውን በጠላትነት ፈርጀው ከግማሽ ምዕት ዓመት በላይ ለዘለቁበት የግንኙነት ምዕራፍ መዝጊያ ያበጃል የተባለበትን ታሪካዊ ውይይትም ዛሬ እያካሄዱ ናቸው። አሁንም ሁለቱም ፕሬዚደንቶች ቆመው እየተነጋገሩ ናቸው በዚች ደቂቃ። የአሜሪካ ድምፁ ሪቻርድ ግሪን እና ሌሎች ዘጋቢዎቻችን ከአቫና ያጠናቀሯቸውን ዘገባዎች ጽዮን ግርማ ታቀርባለች። ከዘጠና ዓመታት በኋላ ኩባን የጎበኙ የመጀመሪያው አሜሪካዊ መሪ ሆነዋል፣ ፕሬዚዳንት ባራክ ኦባማ የቀዝቃዛው ጦርነት ዓመታትን ጨምሮ ከግማሽ ምዕት ዓመት በላይ ሆድና ጀርባ ሆነው የቆዩት የሁለቱን ሀገሮች የውጭ ግንኙነት ፖሊሲ የሚያድስ ውይይት በዛሬው ዕለት ሲካሄድ ውሏል። ፕሬዚዳንት ኦባማ ከኩባው አቻቸው ራውል ካስትሮ ጋር የሁለቱን ሀገሮች ግንኙነትና የሰብአዊ መብት ይዞታ በማሻሻል ዙሪያ ይነጋገራሉ ተብሎም ይጠበቃል። እነዚህ ውይይቶች በኩባና ዩናይትድ ስቴትስ መካከል ከ ሀምሳ ዓመታት በላይ የዘለቀው የሻከረ ግንኙነት እንደገና እንዲሻሻል በር ይከፍታሉ ተብሎላቸዋል። ፕሬዚዳንት ባራክ ኦባማ ወደ ኩባ ያመሩት ቤተሰቦቻቸውን፣ የህዝብ ተወካዮቻቸውን፣ የፖለቲካ ፓርቲ ከፍተኛ ባለስልጣናትንና ኩባዊ አሜሪካዊ የንግድ ድርጅት መሪዎችን ያካተተ ቡድን ይዘው ነው። ኩባ ላይ የሚያደርጓቸው ውይይቶች በውጭ ግንኙነት፣ በንግድ ግንኙነቶችና በሰብአዊ መብቶች ጉዳዮች ላይ አተኩሮም ነገ ይቀጥላል። ዛሬ በነበረውና እየተካሄደ ባለው ውይይት ፕሬዚዳንት ኦባማ የመሰብሰብና የመናገር ነጻነት እንዲሁም ለኩባ ህዝብ ኢንተርኔት የማድረስ ጉዳይ ላይ ከራውል ካስትሮ ጋር የሚወያዩባቸው ተጨማሪ ነጥቦች ናቸው ተብሏል። ፕሬዚዳንት ባራክ ኦባማ እሁድ ከሰዓት በኋላ የልኡካን ቡድኑንና ቤተሰቦቻቸውን ይዘው ከዘጠና አመት በኋላ ኩባን የጎበኙ ፕሬዚዳንት ቢሆኑም የኩባው ፕሬዚዳንት ራውል ካስትሮ ግን ኤርፎርስ ዋን ያረፈበት ጆሴ ማርቲ አየር ማረፊያ ተገኝተው አልተቀበሏቸውም። በምትካቸው አቀባበል ያደረጉላቸው የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎዝ ከአነስተኛ የኩባ ልዑካን ቡድን ጋር በመሆን ነው። ፕሬዚዳንት ኦባማ ካረፉም በኋላ በቀጥታ ወደ ሆቴል አምርተው ከአሜሪካ ኤምባሲ ሰራተኞችና ከቤተሰቦቻቸው ጋር ተገናኝተው ተወያይተዋል። ስለ ኩባው ጉብኝታቸው በተናገሩም ጊዜ ኤርፎርስ ኤር ፎርስ ዋን በኩባ አየር ጣቢያ ለመጀመሪያ ጊዜ አርፋለች። የዚህ ታሪካዊ ጉብኝት ዋናው እርምጃ ከኩባ ሕዝብ ጋር በቀጥታ ለመወያየትና የንግድ ስምምነቶችን ለማድረግ እንዲሁም በሁለቱ ሕዝቦች መካከል አዲስ ግንኙነትን ለመገንባት ታሪካዊ ዕድል መፍጠሩ ነው። ለእኔ ደግሞ ላለኝ ይራ ይህ ለመጪው ጊዜ ውጥን የማዘጋጅበት ጊዜ ነው። የቀድሞውን ጊዜ ሁኔታዎች ለወደፊቱ በብሩህ ተስፋ የሚለውጥ ዕድል ይሆናል። ከዚያም ጥንታዊቷን ሀቫና በእግራቸው በመዘዋወር ጎብኝተዋል። ኦባማ በእግራቸው ሲዘዋወሩ የተመለከቱ ሄሌና ቫንኩዚ የተባሉ አንዲት አዛውንት ፕሬዚዳንቱን በቅርበት በዓይናቸው መመልከታቸው እንዳስደሰታቸው ተናግረዋል። በጣም ጓጉቻለሁ። በእውነት ፕሬዚዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው። ፕሬዚዳንት ኦባማ በቀሪ የቆይታ ጊዜያቸው ከሲቪል ማህበረሰብ አባላትና ከሰብአዊ መብት ተሟጋቾች ጋር ይወያያሉ፣ ለኩባ ህዝብም ንግግር ያደርጋሉ ተብሎ ይጠበቃል። የኩባውን ጉብኝት ካጠናቀቁም በኋላ ማክሰኞ ወደ አርጀንቲና እንደሚጓዙ ተነግሯል። ክቡራትና ክቡራን አድማጮች አሁን ሁለቱ መሪዎች ንግግር እያደረጉ ነው። የኩባው ፕሬዚደንት ራውል ካስትሮ ቀደም ሲል ከዩናይትድ ስቴትስ ጋር በሚደረጉ ውይይቶች አለመግባባትና ስምምነት ሊደረስ ይችላል ወይም ደግሞ አለመግባባት ሊኖር ይችላል ተብሎ ከተሰጋባቸው ነጥቦች አንዱ በሆነው በሰብአዊ መብቶች ጉዳዮችም ላይ ለመነጋገር ሀገራቸው ዝግጁ መሆኗን አሳውቀዋል የኩባው ፕሬዚደንት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አሁን እየተነጋገሩ ነው። በስፓኝ ቋንቋ ኤስ ኡናኑዌቫ ዲያ ብለው ነው ንግግራቸውን የጀመሩት። የዛሬን ቀን አዲስ ቀን ሲሉ ጠርተውታል። በነገራችን ላይ ኤርፎርስ ዋን የአሜሪካ ፕሬዚደንት የሚበርበት ወይም የምትበርበት ልዩ ጅት ናት። አሁን ወደ ሁለተኛው የምሽቱ ዘገባ ወይም ወደ ቀዳሚ መጽሔቱ ትንታኔ ርዕስ እንሻገራለን። የካሜሩንና የናይጄሪያ ጦር ኃይሎች በብዙ መቶዎች የሚቆጠሩ የነውጠኛው ቦኮ ሀራም ታጋቾችን ነጻ አውጥተዋል። ታጋቾቹ ሴቶችና ልጃገረዶች አንድም በግዳጅ እንዲያገቡ የተደረጉ አሊያም ሎ ሲባርነት ትሸጡ ነበሩ ተብሏል። ታጋቾቹ ነጻ ያወጡት በካሜሩንና በናይጄሪያ መካከል በምትገኘው አቺጋቺያ ላይ ወረራ ከተካሄደ በኋላ መሆኑም ታውቋል። ሞኪ ኤድዊን ኪንዴዛ ታግተው በነበረበት ጊዜ ያሳለፉትን ተሞክሮ ያጋሩትን ልጃገረዶችና ሴቶች አናግሮ ተከታዩን አጠናቅሯል። ሰሜናዊ ካሜሩንና ሰሜን ምስራቅ ናይጄሪያ ውስጥ በሚነገረው ከኑሪ ቋንቋ የምትገልጠው አይሻ ሙሳ ባለፈው ዓመት ወላጆቿ የ14 ዓመት ልጅ ሳለች እንደ ዳሯትና ባሏ ደግሞ በካሜሩንና በናይጄሪያ ድንበር መካከል ወደሚገኘውና የቦኮ ሀራም ይዞታ ወደሆነው ሳምቢሳ ጫካ ይዟት እንደገባ ትገልጣለች። ወንዴ የደውኬኒ ኔ የ ያ ገጅደ ጅችንሱ የና እዚያ ጫካ ውስጥ ሳለሁ ትላለች አይሻ። ቦኮ ሀራም የተለያዩ ተሽከርካሪዎች እየተጠቀመ ስርቆት ያካሂድ፣ ሴቶችን ያፍን እያስገደደ ይደፍር፣ ከገበሬዎች ማሳ እህል ይሰርቅ፣ ከብቶች ይነዳ እንደነበር ተመልክቻለሁ ብላለች። ጫካው ውስጥ እንደኔው ተገደው የተዳሩ የተጠለፉ በእድሜ ከኔም የሚያንሱ ልጃገረዶችም ነበሩ የምትለው አይሻ እንደምን ነጻ ነፃ እንደወጣች ስትናገርም ከአንድ ዓመት የጫካ ኑሮ በኋላ ያለ ውዴታዋ የተዳረችለት ባል እዚህ አካባቢ ኑሮ አልተስማማንም፣ በየጊዜው ወታደሮች ያሳደዱናል ብሎ ወደ ሌላ ስፍራ ለማምለጥ እንደሞከረ በመካከሉም የካሜሩንና የናይጄሪያ ወታደሮች ባካሄዱት ጥቃት ባሏና ሌሎች የቦኮ ሀራም ተዋጊዎች እንደተማረኩ በዚህ አጋጣሚም እርሷና ሌሎቹ ነፃ እንደወጡ ገልጣለች። የ42ለት ዓመቷ ሻካሪያ ሀቢባ በትዳር ከነበረችበት አችጋቺያ ውስጥ ከሚገኘው ቤቷ ነው ከሌሎች ብዙ ሴቶችና ልጃገረዶች ጋር በከፍተኛ ሁኔታ በታጠቁ ሰዎች ተጠልፋ የተወሰደችው። አሁን ትዝ በማይላት ጫካ ውስጥ ከቦኮ ሐራም ተዋጊዎች ጋር ለአስር ወራት ተኩል መቆየቷን የተናገረችው ሻካሪያ ክርስቲያን በመሆኔም ለቅጣት ተብሎ ለሀያ ቀናት ከወገቤ በታች ጉድጓድ ውስጥ እንድቀበር ተደርጌያለሁ ትላለች። ከዚያም ለአንድ እስላም የቦኮ ሐራም ተዋጊ በአራተኛ ሚስትነት እንደተሰጠች ትናገራለች። በኋላም ከተዋጊው ባሏ ከወለደችው ከሦስት ወር ሕፃን ጋር ወደ ሚናዎ ስደተኛ ካምፕ የተላከችው ሻካሪያ በጫካ ቆይታዋ አያሌ ሴቶችና ልጃገረዶች ለተዋጊዎቹ የወሲብ አገልግሎት እየሰጡና በልዩ ልዩ የቤት ሰራተኛነት እያገለገሉ የሚኖሩ እንዳሉም ተናግራለች። በመካከሉ የሚያረግዙ ካሉም ለባህላዊ አዋላጆች ይሰጡና ወይ ይገላገላሉ አሊያም ይሞታሉ። እንደ አውሮፓ አቆጣጠር በ2013 ናይጄሪያ እንዳስታወቀችው ቦኮ ሀራም ወጣት ሴቶችን ይጠልፋል፣ እያስገደደም የወሲብ ባሪያ ያደርጋል፣ ሲፈልግም ከተዋጊዎቹ ጋር ያጋባል። ይህ የነውጠኛው ዘዴ ዓለም አቀፍ ቁጣን ቀሰቀሰ። ይሁንና ወጣት ሴቶችን ከጠለፋ ለመታደግ የተጀመረው ጥረት አመርቂ ውጤት አላስገኘም። በመቶዎች የሚቆጠሩ ልጃገረዶች ከሰሜን ናይጄሪያዋ ቺቦክ ትምህርት ቤት ተጠልፈው እነሆ ደብዛቸው እንደጠፋ ነው። ጭራሹኑ ይህ የነውጠኛው አሰራር ወደ ካሜሩንም ተዛመተና ጦር ኃይሉ እንደ አውሮፓ አቆጣጠር በ2014 ቦኮ ሀራም ወጣት ሴቶችን እያፈነ እንደሚወስድ፣ ሴቶችን እያስገደደ በወሲብ ባርነት እንደሚጠቀምባቸው ይፋ አደረገ። ሌፍትናንት ኮሎኔል ፌሊክስ ቴቼ ከነውጠኛው ቡድን ጋር የሚዋጋው የካሜሩን ወታደራዊ ጦር ኃይል ዋና አዛዥ ናቸው። ቡድኑ በጦር ሜዳ የጀመረው ፍልሚያ ሳይሳከለት ሲቀር ሴቶችንና ልጃገረዶች፣ ህጻናትን ሳይቀር ማፈን አስገድዶ መድፈርና ለወሲብ ባርነት ጫካ መውሰድን ተያይዞታል ይላሉ። ቦኮ ሃራም አሁን የጀመረው ዘዴ የህዝቡን ስነ ልቦና ማዳከም ብሎ መስለብ ነው ያሉት ኮሎኔል ቴቼ፣ ይህ አካሄዱም በየትኛውም በኩል የማይገጥም ተመሳሳይነት ወደ ሌለው ጦርነት የመሄድ አዝማሚያ ነው በማለት ተናግረዋል። ካሜሩን ከቦኮ ሃራም ጠለፋ የተረፉትን እና ነጻ የወጡትን ህጻናትና ልጃገረዶች የሥነ ልቦና ክብካቤ ወደሚያደርጉ የተባበሩት መንግሥታት ልዩ ልዩ መሥሪያ ቤቶች እየላከች መሆኗን ገልጣለች። የተባበሩት መንግሥታት ድርጅት በገለጠው መሠረት ቦኮ ሐራም ለስድስት ዓመታት ባካሄደው ዓመፅ ከ20 ሺህ በላይ ሕዝብ ሕይወቱን አጥቷል። ከ2.5 ሚሊዮን በላይ ደግሞ ከቤት ንብረቱ ተፈናቅሏል። ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የዛሬ ሰኞ መጋቢት 12 2008 ዓ ም ፕሮግራማችንን ነው። አዲስ አበባ ላይ ከምሽቱ 2 ሰዓት ከ27 ደቂቃ ሆኗል። አሁን ዝግጅቶቻችንን ከናይል ሳትም ቪኦኤ 24 ላይ ታገኛላችሁ። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 በተዘዋዋሪ ማለት ነው የውስጥ መስመር 14 ከላካችሁልን አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ። ክቡራትና ክቡራን አድማጮች አስተያየቶቻችሁ፣ ጊዜ ካለን ዘግየት ብሎ ይመለሳሉ። አሁን ሙዚቃ እናሰማችኋለን።

Oh, you're done. Oh, you're done. Oh, you're done. Oh, you're done.

i ፍቅር ይዞኛ አገኘው ወይታ ብዬ ተዝናነች የፍቅር እዳለብኝ ሳልከፍለው ዘንግች ያለብኝ እኔ እዳው እሷው ፈረደች በናፍቆቿ ወጥመድ አስራ ቀረበች ፍቅሯ አቀለለ ስል እሷን አዘዘብኝ ልታንገዳ ታይ

ትእዛዝ በገላይ ተወዳጁ ድምፃዊ ሙሉቀን መለሰ እንዳቀነቀነው ዘና እንዳላችሁ ተስፋ እናደርጋለን በዜማው አድማጮች። አሁን የስቱዲዮ ሰዓታችን ከምሽቱ ሰዓት ከ33 ያመለክታል። ወደ ቀዳሚው የዚህ ክፍል የመጀመሪያ ዝግጅት ነው የምናልፈው። ሳምንታዊ ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ በፖርትላንዱ የዓለም የአዳራሽ ውስጥ ሻምፒዮና ውድድር በሴቶቹ 3000 ሜትር ልማደኛዋ ገንዘቤ ዲባባ የወንዶቹን ዮሚፍ ቀጀልቻ አሸንፈዋል። የእግር ኳስና ሌሎች ዜናዎችም አሉን። አብራችሁን ቆዩ አድማጮች። አንድ አስገራሚ የሩጫ ዜና ላስቀድም። አንድ ሰው 27 ማራቶኖችን በ27 ቀናት ውስጥ ሮጠ ይላል። የሰው አካላዊ አቋም ይህን ከባድ ፈተና መቋቋም ይችላል ማለት ነው የብዙዎች ጥያቄ ነው። ኤዲ ኢዛርድ ይባላል የ54 ዓመት ዕድሜ ያለው አስቂኝ ወይም ኮሚዲያን 27ቱን ማራቶን በ27 ቀናት ውስጥ ለመሮጥ የተነሳው የደቡብ አፍሪካው ኔልሰን ማንዴላ የመጀመሪያው ጥቁር አፍሪካዊ ፕሬዚደንት ከመሆናቸው በፊት 27 ዓመታት በእስር ያሳለፉበትን ጊዜ ለማሰብ ነው። ኤዲ ኢዛርድ ትናንት 27ተኛው ማራቶኑን ያጠናቀቀውም ፕሪቶሪያ በሚገኘው በግዙፉ የኔልሰን ማንዴላ ሐውልት ስር በማለፍ ነው። ኢዛርድ በጠቅላላው 707 ማይሎችን የሮጠ ሲሆን በውሃ ጥም ተቃጥሏል። የፀሐይ ግለት ቆዳውን አቆሳስሎታል። በአምስተኛው ቀን በጣም ከመዳከሙ የተነሳ እረፍት ለማድረግ ቢገደድም በፍጻሜው በአንድ ቀን ሁለት ማራቶኖችን በመሮጥ አካክሷል። እንደ አውሮፓውያን ዘመን አቆጣጠር በ2012ም ሞክሮ ነበር። ይህንኑ 27ት ማራቶኖችን በ27 ቀናት ውስጥ ለሮጦ ለመጨረስ በጤና መታወክ ምክንያት አራተኛው ማራቶን ላይ አቋርጧል። በነገራችን ላይ ኤዲ ኢዛርድ ማራቶኑን ለገንዘብ ማሰባሰቢያም ተጠቅሞበታል። ለስፖርት ማስፋፊያ የሚውል ከአንድ ሚሊዮን በላይ የእንግሊዝ ፓውንድ መሰብሰብ ችሏል። እንኳን ሀያ ሰባት ማራቶን በየቀኑ ቀርቶ በወር አንዴ እንኳ ለመሮጥ እንደሚያስቸግር ይገመታል። በእውነቱ አስገራሚና ታሪካዊ ክንውን ነው አርቲስቱ የፈጸመው። በዚሁ ወደ ዩናይትድ ስቴትስ የሰሞኑ የዓለም አዳራሽ ውስጥ አትሌቲክ ሻምፒዮና ውድድር ዜና እንሸጋገራለን። በፖርትላንዱ የሴቶቹን ሶስት ሺህ ሜትር ሩጫ ውድድር አሸናፊዋ ገንዘቤ ዲባባ እንደምትሆን ሳይታለም የተፈታ ነበር። ለገንዘቤ የትላንቱ ድል በአዳራሽ ውስጥ ማለቴ ነው ሻምፒዮና ሦስተኛው መሆኑ ነው። የገባችበት ጊዜም ድንቅ ነው። ስምንት ደቂቃ ከአርባ ሰባት ነጥብ አራት ሶስት ሴኮንድ ተመዝግቦላታል። መሠረት ደፋር በሁለተኝነት ተከትላ ጨርሳለች። መላ ቤተሰቤና በጠቅላላው ሀገሬ ባገኘሁት ድል ይደሰታል ብላለች ገንዘቤ። ዲባባ በመጪው ግንቦት መጨረሻ ላይ ዩጂን ኦሪገን በሚካሄደው የዳያመንድ ሊግ ውድድር ለመሳተፍ ተመልሳ ትመጣለች ተብሏል። ገንዘቤ በሺህ ሮጣም አዲስ የዓለም ክብረ ወሰን ለማስመዝገብ እንደምትሞክር ነገር ግን ሊከብዳት እንደሚችል ተናግራለች። ሁለተኛ የወጣችው መሠረት ደፋርም ማመን ከሚችለው በላይ ተደስቻለሁ ብላለች። በውጤቷ በቅርቡ ነበርና ሴት ልጅን የተገላገልኩት ድሉ ለእኔ ልዩ ስሜት አለሁ ብላለች። አክላም የወንዶችን ሺህ ሜትር ሩጫ ውድድር ያሸነፈው ኢትዮጵያዊ ወጣት ዮሚፍ ቀጀልቻ ነው። የ18 ዓመት ወጣት በ2014 ወደ ዩጂን ኦሪገን ሄዶም በአምስት ሺህ ማሸነፉ ሲታወስ ባለፈው ዓመት ማለትም በ2015 በተመሳሳይ ርቀት በዳያመንድ ሊግ አሸንፏል። ትላንት ደግሞ የወርቁ ሜዳሊያ ሲያገኝ ያስመዘገበው ሰዓት 7 ደቂቃ ከ57 ነጥብ 21 ሴኮንድ ነው። አሜሪካዊው ራያን ሂል ሁለተኛ፣ ኬንያዊው ኦግስቲን ቾጌ ሦስተኛ ሆነዋል። በወንዶቹ 1500 አሜሪካዊው ማቲዩ ሴንት ሮዊዝ ለመጀመሪያ ጊዜ አሸንፎ ደጋፊዎቹን አስፈንድቋል። በሌላ የወንዶቹ አራት በአራት መቶ ሜትር ዱላ ቅብብል የዩናይትድ ስቴትስ ቲም አሸንፏል። በአጠቃላይ የሜዳሊያ ሰንጠረዥን ዩናይትድ ስቴትስ በ23 አንደኛ፣ ኢትዮጵያ በአምስት ሁለተኛ፣ ፈረንሳይ በአራት ሦስተኛ ሆነው አጠናቀዋል። ይህን ለማብቃት ከህገ ወጡ አበረታች መድኃኒት ምርመራ ጋር ለተያያዘ ዜና ወደ አዲስ አበባ እወስዳቸዋለሁ። ገዛሃኝ መቀጠል ትችላለህ። አመሰግናለሁ ሰለሞን። ቀደም ሲል ስድስት ኢትዮጵያውያን አትሌቶች በዶፒንግ ተጠርጥረው የቢ ሳምፕል ማለትም በሁለተኛ ምርመራ ላይ እንደሚገኙ ይታወቃል። ዘግየት ብሎ ደግሞ አንድ አትሌት ተጨምሮበት የተጠርጣሪዎቹ ቁጥር ሰባት ደርሷል። በምርመራ ላይ ከነበሩት ውስጥ አንድ አትሌት ሃይማኖት አለማየሁ የተባለ ወጣት አትሌት በሁለተኛው ምርመራ ነጻ መሆነዋል፣ የዓለም አቀፉ ዶፒንግ ኤጀንሲ ባሳለፍነው ሳምንት አጋማሽ ላይ አስታውቋል። አትሌት ሃይማኖት አለማየሁ የወሰደችው መድኃኒት ምንም አይነት አበረታች ሆኖ ባለመገኘቱ ለኢትዮጵያ አትሌቲክስ ፌዴሬሽንና ለወጣቶችና ስፖርት ሚኒስቴር አትሌቷ ወደ መደበኛ ስራ እንድትቀጥል በደብዳቤ አሳውቋቸዋል። በዚሁ ጉዳይ ላይ ያነጋገርኳቸው ዶክተር አያሌው ጥላሁን የሚከተለውን ተናግረዋል። ስንተኛ መቀጣጫ ነው እሷ የምትሆነው? እሷ ካሁን በኋላ የኢትዮጵያ አትሌት ካድሬዋ ነች ዋናው

ጆሮዋን በጥቅረተመችበት ጊዜ ለመዶች ያላገኘችበት ጊዜ ሩጫ ጫካ ላለመዶ ጠረችበት ጊዜ ብቻ ብትናገር ትልቁ መጽሐፍ ነው የሚወጡ። ዶክተር አያሌው ጥላሁን በወጣቶችና ስፖርት ሚኒስቴር ከፍተኛ የህክምና ባለሙያ ናቸው። አመሰግናለሁ። ገዛኸኝ በእግር ኳሱ ስፖርት ዜና የኢትዮጵያው ቅዱስ ጊዮርጊስ ከኮንጎ ቲፒ ማዜምቤ ጋር የመልሱን ግጥሚያ አድርጎ ተመልሷል። ገዛኸኝ የዚህንም ዝርዝር ይዟል። በአፍሪካ ክለቦች ሻምፒዮንስ ሊግ በሙሉምባሺ ከተማ ከኮንጎ ዲሞክራሲ ቲፒ ማዘንቤ ጋር የመድስ ማጣሪያ ጨዋታውን ያደረገው ቅዱስ ጊዮርጊስ አንድ ለባዶ በመረታቱ ከቀጣይ ማጣሪያ ውጭ ሆኗል። እስከ ሰማኒያ ስድስተኛው ደቂቃ ግብ ሳይቆጠርበት ዘፍሮ ያቆየው ቅዱስ ጊዮርጊስ የተሸነፈው በተሰጠበት ፍጹም ቅጣት ምት መሆኑን የክለቡ የህዝብ ግንኙነት ከስፍራው አስታውቋል። የአፍሪካውን ቁጥር አንድ ኃያል ክለብ መቋቋሙ ጊዮርጊስ ተደናቂ አድርጎታል። ኮፒ ማዘንድ ወደ ቀጣይ ማጣሪያ መሸጋገር የቻለውም ባለፈው ሳምንት በባህር ዳር ሁለት ለሁለት በመለያየቱና በአጠቃላይ ውጤት ሶስት ለሁለት አሸንፎ ነው። በእኔ በኩል ይሄ ነው ያለው። ሰለሞን አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ካለን ጊዜ አንጻር ዝግጅታችንን እዚህ ላይ እናበቃለን። ሳምንት እንገናኝ። ሀያ ሰባት ማራቶን በሀያ ሰባት ቀን እንዳትሞክሩ በመምከር እሰናበታለሁ። ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌንና ግዛኸኝ መስቀልን ለስፖርት ዜናዎቻቸውን እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሁለተኛው ሳምንታዊ ዝግጅት ይከተላል። አፍሪካ ነክ ርዕሶች የቤኒን ፕሬዚደንት ታማ የአገሪቱን ሕገ መንግሥት በማክበር ከሁለት ዙር የሥልጣን ዘመን በኋላ ስልጣናቸው ሲያበቃ በእርሳቸው እግር የሚተካው ሰው የሚመረጥበትን ሂደት እንዲቀጥል በማድረግ ናይጄሪያን ከመሳሰሉት ዲሞክራሲያዊ ምርጫ ያካሄዱ የአፍሪቃ መሪዎች ጎራ ተቀላቅለዋል። በአንጻሩ ቡሩንዲን፣ ሩዋንዳ እና ኮንጎ ዲሞክራሲያዊት ሪፐብሊክን የመሳሰሉት ሀገሮች መሪዎች በየበኩላቸው የየሀገራቸውን ሕገ መንግሥት በመለወጥ ለተራዘመ ጊዜ ስልጣን ላይ ለመቆየት የሚያስችላቸውን መንገድ ሲጠቀሙበት ተስተውለዋል። ዶክተር ገላውዲዮስ አርአያ የኒውዮርክ ዩኒቨርሲቲ የአፍሪካ ጉዳዮችና የዓለም አቀፍ ጥናቶች ክፍል መምህር ናቸው። በምሽቱ የአፍሪቃ ነክ ርዕሶች በዚሁ ርዕሰ ጉዳይ ላይ ከአፍሪቃ ነክ ርዕሶች ፕሮግራም አዘጋጅና አቅራቢ ያዳነች ፍስሐዬ ጋር ያደረጉት ውይይት ሁለተኛና የመጨረሻ ክፍል ይቀርባል። ቀጥሎ በአጠቃላይ ስለ ዲሞክራሲያዊ አሰራር በአፍሪቃ በሚገባው ምር ትክክለኛ ምርጫ እንዲካሄድ መፈለግ የመሳሰሉት ነገሮች ዲሞክራሲ እንግዲህ ሂደት ነው በአፍሪካ በአጠቃላይ በአፍሪካ ሀገሮች ዲሞክራሲያዊ አሰራር ብዙም የሚታወቅበት ጊዜ አልነበረም። ወታደራዊ መንግስታት ስልጣን ይዘው እንደፈለጉ የሚያደርጉበት ነው እና ጊዜ የሚወስድ ሂደት አይሆንም ወይ? እንደዛ በሚገባ ዲሞክራሲያዊ ምርጫ እንዲካሄድ መጠበቁም ከባድ አይሆንም ወይ? ይከብዳል። ግን እኔ የማልቀበለው ነገር ምንድን ነው ይሄ ዲሞክራሲ ሂደት ነው ብሎ በአጠቃላይ መከራከር እና እና አሜሪካ እንኳን ሁለት ሞተ አመት ፈጀባቸው፣ አውሮፓም እንደዛ ፈጀባቸው የሚል ተከራካሪነት ባልቀበለውም ባልቀበለው ምን ባልቀበለው ምንድን ነው፣ በአቋራጭም ብዙ ጥሩ ነገር ያደረጉ አገሮች አሉ። በእርግጥ የግዴታ ሞተ ዓመት መቀመጥ የለብንም ዲሞክራሲን ለማስፈን በአንድ ሀገር በተለይ መሪዎቹ አርበኛ የሆነ መንግስት ከሆነ የዲሞክራሲ ዝንባሌ ካለው ለህዝቡ ደግሞ የሚያስብ ከሆነ የሚቆረቆር ከሆነ ስልጣን ላይ ቁጭ አይልም ለሀያ ሰላሳ አመት ይሄን ማየት የሚኖርብን ከበኒን፣ ሩዋንዳ፣ ቡሩንዲ አልነንግል ሌላ ለምሳሌ ሰንትራል አፍሪካን ሪፐብሊክም አለ እንደዚህ አይነት ሽግግር ያደረገ እና ጥሩ መንገድ ይዘዋል አሁን እነሱ። እና በዚህ በሰንትራል አፍሪካ ስኬታማና ትልቅ ሚና የተጫወቱት ግን የሽግግር ፕሬሲደንት ሆነው ያገለገሉ ካትሪን ሳምባ ፓንዛ ናቸው። መንግስት አልነበረም ሁላችን እንደምናውቀው ለሁለት ዓመት በጥብጥ ውስጥ ገብተው እርስ በርስ ጦርነት ተካሂዶ ክርስቲያንና እስላም ብሎ ሲፋጅነ የቆየው ሰንትራል አፍሪካን ሪፐብሊክ አሁን ግን ተመስገን የሚያሰኝ ነው። ምክንያቱም ደህና መሪ ከተገኘ ዲሞክራሲ ብቻ ማለት ሳይሆን ጥሩ መሪ ራዕይ ያለው፣ ለሀገር የሚቆረቆ ለህዝብ የሚቆረቆ ከመጣ ዲሞክራሲ ማሰን ይቻላል እና ካትሪን ሳምባ ፓንዛ ምንድን ነው ያሉት በጣም ደስ የሚያሰኝ ነገር ያደረጉት ነገር እኔ በህጉ መሰረት ለፕሬዚዳንትነት አልወዳደርም የሆነ ሆነ ግን በጊዜያው መልክ አገሪቷን ልመራ ነው አሉ መንግስት ስላልነበረ ግን ምንድን ነው ያደረጉት ህገ መንግስታዊ ፍርድ ቤት የሚሉ አቋቋሙና እሱ እንደ መንግስት ነበር ሲያገለግል የቆየው በዚህ በምርጫው ሂደት ማለት ነው እና ለምርጫው ሰላሳ እጩዎች ቀርቦ ነበር ግን የሽግር መንግስት ሆነ ያገለገለው ህገ መንግስታዊ ፍርድ ቤት ነው ቅድም እንደጠቀስኩት ማለት ነው ግን ከዛ በፊት ሴንትራል አፍሪካን ሪፐብሊክ ታምሳ ነበር እንደ ቦካሳ የመርሰሉ ከፕሬሲደንት አልፎም ወደ ኤምፐረር ወደ ንጉስ አይነት የቀየሩበት ጊዜ ነበር እና አሁን በቅርቡ በታየው እንትን ግን ሁለት ሚሊዮን ህዝብ ሰላማዊ በሆነ መንገድ ፍትሐዊ ምርጫ አካሂዶ ለሌላ አፍሪካ ሀገሮችም አርአያ መሆን ይችላሉ የሚል እምነት አለኝ። አንድ በጦርነት ተዘፈቁ እንደ ኮንጎ፣ ብሩንዲ፣ ሶማሊያ የመሳሰሉት ሀገሮች ሴንትራል አፍሪካን ሪፐብሊክ ፈለግ ቢከተሉ ከማጡና አዘቅቱ መውጣት ይችላሉ የሚል እምነት አለኝ። ሁለት ደግሞ በስልጣን ለብዙ አመታት ቁጥጥ ያሉ መንግስታት የቤኒን እና የሰንትራል አፍሪካን ሪፐብሊክ የህግ የበላይነት ህጉ እየሰራ ነው ያለው የህግ የበላይነትን ወይም ሰላማዊና ፍትሀዊ ምርጫን ተከትለው ከሄዱ ዲሞክራሲን መሰል ይችላሉ። ዶክተር ግራዶ ሳርአያ ወደ ማጠቃለልን እና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ። እኔ ማጠቃለል የሚፈልገው ምንድን ነው? አፍሪካ ብዙ ጥሩ ጥሩ መሪዎች አሳይታለች። ብዙ መጥፎ መሪዎችም ነበሩ፣ አይተናል እንግዲህ ለወደፊትም እንደዛ ሳይሆን አይቀርም። አሁን ግን አንዳንድ ተስፋ ያለው ነገር እየተፈጠረ ነው ያለው በተለይ ኢኮኖሚን አስመልክቶ ሌላውም አስመልክቶ የተነሳች ነው አፍሪካ የሚባልበት ሁኔታ አለ። ወጣቱ ትውልድም ትንሽ ወደ ዲሞክራሲ ያዘነበለና ዲሞክራሲን የሚናፍቅ ትውልድ ስለሆነ እነዚህን የሚመሩ አንዳንድ ደህና መሪዎች ቅድም እንዳልኩት ራዕይ ያላቸውና ለሀገር የሚቆረቆሩ ከተነሱ ጠቅላላ አፍሪቃ ወደ ዲሞክራሲ የሚያመራበት ሁኔታ ይፈጠራል፣ ሰላምም ይፈጠራል። እጅግ በጣም የተቆራኙ ናቸው ሰላምና ዲሞክራሲ። ዲሞክራሲ ሲኖር በሰላም መፍትሄን መፍጠር የሚፈለገው ችግር ከተፈጠረ በሀይል ሳይሆን ማለት ነው። ስለዚህ እሱ ስለሆነ እኛ አሁን ማድረግ ያለብን በተለይ ትምህርት ያላቸው ሰዎች፣ ምሁራን ነን የሚሉ ሰዎች በዚህ ረገድ ላይ በማትኮር ጽሁፎችን ማበረከት መጽሐፍት፣ መጽሐፍ ቤት፣ አቅጣጫ አፍሪቃ መሄድ እንዳለባት ማሳየት ለብዙ ብዙ ጊዜ በስልጣን የቆዩ ሰዎችም የሆነ እገዳ እንዲደረግ ተርምልሜት የሚባል ነገር መኖር እንዳለበት አፍሪካ አንድነትም በዚህ ተወያይተው አንድ ነገር ማድረግ አለበት። በጣም ብዙ በስልጣን ላይ የቆዩ አንዳንድ መሪዎች አሉ። እሱ አላስፈላጊ ነው ለአንድ ሀገር የፈለገውን ይሆን አላስፈላጊ ነው። ምክንያቱም ህዝቡ ምርጫም አይኖረው ምንም ነገር አያውቅም ማለት እኮ ነው። ዴሞክራሲ የሆነ መብቱንም አይጠበቅለትም ማለት ነው። ይህ እንዳይሆን አንዳንድ ህጎች መውጣት አለባቸው ወይ በአፍሪካ አንድነት ደረጃ ወይ በሀገር ደረጃ ወይ በዓለም ደረጃ። ስለዚህ እሱን እሱን ነው የማየው እና ትንሽ ተስፋ አለ፣ በዚህ በቤኒን እና በሰንትራል አፍሪካን ሪፓብሊክ ያየሁት አሁን ከዛ ሌሎች አፍሪካኖች መማር አለባቸው ነው ብለው እሱማ በህግ ደረጃ እንግዲህ የሀገሮች ህገ መንግስታት የሁለት ጊዜ የስልጣን ጊዜ ገደብ አድርገዋል። ግን ያከብሩታል ነው ወይ እንግዲህ ምልም ያከብሩአሉም፣ ያከብሩአሉ ግን ሙሉ በሙሉ በመንግስታቱ ላይ የሚወሰነው ማለት ነው። ትክክል። ግን ምንድን ነው ህጉ በወረቀት ማርቀጭ ብቻ ሳይሆን በግብር የሚተረጎምበት ሁኔታ መፈጠር አለበት። ለምሳሌ ደቡብ አፍሪቃ እንኳን ኮሄድ ደቡብ አፍሪቃ ችግር አለባቸው ሌላ ችግር ግን፣ በፖለቲካ አሰራር ደረጃ ትንሽ የላቀ ነው የነሱ። ፍርድ ቤቱ ለምሳሌ ነጻ ፍርድ ቤት ነው። ፓርላማውም ጠንካራ ፓርላማን ያላቸው ግልጽ እና ይፋ የሆነ የፖለቲካ ውይይት ያካሂዳሉ። ከአሁኑ ፕሬሲደንቱ ለምሳሌ የነበሩ የቀድሞ ፕሬሲደንት በአንዳንድ ነገር ተከሰው ፓርላማው ቀርበ ከስልጣን እንዲወርዱ ተደርገዋል። እንደዚህ መሆን አለበት። የሚሰራ የመንግስት ዘርፎችን መፍጠር አለብን። የሚሰሩ በወረቀት የረቀቁ ብቻ ሳይሆን ነጻ ፍርድ ቤትም መኖር አለበት። ያኔ ብቻ ነው የሚሰራው እንጂ ያሸበረቀ ህገ መንግስትማ አይተናል እኮ ነው ብዙ ዘመን እሱ ዋጋ የለውም የወረቀት ብቻ ነው የሚሆነው። እሽ እንግዲህ ዶክተር ግላውዴ ሰርአያ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። እኛም አዳነችንና እንግዳዋን በኒውዮርክ ዩኒቨርሲቲ የአፍሪካ ጉዳይ የጥናት መምህሩን ዶክተር ገላዲዮ ሳራውያን ለጊዜያቸው እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ መጨረሻው ሳምንታዊ ቅንብር ነው የምንሻገረው። ዝግጅቱ ጤና አዘጋጅና አቅራቢ ሰለሞን አባተ ሰለሞን ለማስተዋወቁ የሚቀለውን የሚመረጠውን መንገድ ልከተል ነው ባለቤቱ ሲኖር እንደሚደረገው። እጅግ ከምን ዛሬ እሺ፣ አሉላ። አመሰግናለሁ። ይሄንን ዝግጅት ቆየት ብለናል በዚህ ዙሪያ ላይ መነጋገር ከጀመርን ኤልኒኞ እየሞተ ነው ብለውን ነበረ። የኢትዮጵያ ሚቴሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ባለፈው ሳምንት ጋብዘናቸው ሲነግሩን፣ ይሄ ማለት የዝናብ ወቅት እየመጣ ነው። በተለይ አሁን በልግ ነው። ከቅርብ ጊዜ በፊትም ከጥቂት ሳምንታት በፊት እያርከፈከፈ እንደሆነ አስተውለናል። ክረምቱም ጥሩ ሳይሆን አይቀርም እየተባለ ነው። ስለዚህ በተለይ በድርቅ ሁኔታ ላይ የቆዩ አካባቢዎች ምን ያህል ለጤና ችግር የተጋለጡ እንደሆኑ ታውቃለህ አሉላ? ሱ ድርቁ ከሚያመጣቸው የጤና መቃወስ ችግሮች በተጨማሪ በራሱ መበከል፣ መመረዝ የመሳሰሉት ነገር እና በሰው ላይ የሚያደርሰው የስነ ልቡናና የአእምሮ ጤና መቃወስ ጋር ከሱ በተጨማሪ ዝናብ ሲዘንብ ራሱ ዝናብ ብቻውን በጸጋነት ብቻ አይመጣም። ሌሎች ጓዞች አሉ፣ ጣጣዎች፣ በሽታ አለ፣ ወረርሽኞች፣ ወባን የመሳሰሉ አጣዳፊ ተቅማጥና ተውከትን የመሳሰሉ ኮሌራም ሊሆን ይችላል፣ እንዲህ እንዲህ አይነት አተትን የመሳሰሉ የሕጻናትን ችግሮችን የመሳሰሉ ብዙ ስለሚከተሉ፣ ለመሆኑ ምን እየተደረገ ነው በዚህ ጉዳይ ላይ ብዬ ደውዬ የነበረ ወደ አዲስ አበባ በጤና ጥበቃ ሚኒስቴር የማህበረሰብ ጤና ኢንስቲትዩት ኤፒዲሚዮሎጂስት የሆኑትን አቶ ጌታሁን አብርሃን አነጋግሬያለሁ። እሳቸው አሁን የኢትዮጵያን የድርቁን ምላሽ ቡድን እየመሩ አፋር ውስጥ በዞን አንድ ውስጥ ነው የሚገኙት። እንግዲህ ወደ ተከታዩ ዝግጅታችን ወይም ውይይታችን እናልፋለን ከእሳቸው ጋር። የመተንፈሻ አካላት ችግር ያሉኝ ምን ምን አይነት ሊሆኑ ይችላሉ? የተወሰነ ከኮሚቴ ስናነሳ ወይ ከዞን ባለው ነው የተረጋገጠ አይደለም። የተወሰነ አንድ አንድ አካባቢ እንደዚህ ላይኛው መተንፈሻ አካል ሰዎች እንደዚህ አይነት ምልክት ትኩሳትን ጨምሮ የሚባል አለ። እሱንም ቢሆን ያው ኮመን ኮልድም ሊሆን ይችላል። ከአንዱ በትክክል ያልተገነዘበ ሰው እንደ ጉንፋን ማለት ነው ሊሆን ይችላል። አዎ አሁን በዚኛው ሳምንት ግን አልሞስት ኢንፎርሜሽኑ የለኝም። ከአንድ ሳምንት በፊት እንደዚያ ነበር። ላብራቶሪም እንዲወስ እኛ ጋርም ተመሳሳይ ኬዝ ምናልባት ልዩነት ከኖርማል ወጣ ያለ ነው ወይ የሚለው ማብራሪያ ስጠይቅ ነበር። አልሞስት ያው እሱም የጠፋበት ነው ያለው። ስለዚህ እንደ ክልል በተለይ አፋር አካባቢ ሰላም እንደሆነ ነው። ምናልባት ከዚህ ከአጣዳፊ ጠቅማጥና ትውከትን ብናይ ምክንያቱም የተወሰነ አካባቢ ልኖር ስለምችል ሮማሩም እኛ አካባቢ ሰላም ነው። እንግዲህሰሞኑንካችመንት አይኖርም። አዎ ሰሞኑን በደቡብ አካባቢ በተለይ አርባ ምንጭ አካባቢ እንደዚህ አይነት ሁኔታ ተስት ተብሎ ነበር እና እሱንም ላነሳሉት ነበር በተለይ አሁን ዝናብ በነዚ አካባቢዎች እንደጣለ የኢትዮጵያ ሚቴሮሎጂ ኤጀንሲ ገልጿል። ብዙ ሰውም እንደዚህ ከባድ ዝናብ እየጣለ ነው እያለ እየተናገረ ነው። እኛ እየደረሰ ነው የመረጃ እና ከዝናቡ ተከትሎም የሚመጡ እነዚህ ውሃ ወለድ በሽታዎች ቬክተሩ የተወለድ በሽታዎች ሊኖሩ ይችላሉና፣ በነዛስ በኩል ምንድን ነው የምታደርጉት? ጥንቃቄ ምንድን ነው የሚደረገው ምላሽ? እኛ አሁን በተለይ ደቡብ ምስራቅ አካባቢ እነዚህ ሶማሌ ክልል፣ ኦሮሚያ እዚያ አካባቢ ደቡቡን የሚያገናኝ ከአሁን በፊትም እንደዚህ አይነት ትሬንድ ስለነበረው ኬዞች ይኖራሉ እዛ አካባቢ የአርባ ምንጭም ከዚያ ከአጣዳፊ ተቅማጥና ተውከት አሶሽት የማድረግ ሁኔታ ነው ያለው። ምናልባት እኔም ፊልድ ስላለሁ ቀጥታ ፈረሳል ባል ኢንፎርሜሽን ላይኖር ይችላል እሱ ነው። ቢሆንም ደግሞ እንደዚህ አይነት እኛንም ጨምሮ ሁልጊዜ በተለይ ኮሌራ ሊሆን ይችላል ወይም ኤ ዴብል ዲ ዝናብ በሚወጣበት እና በሚገባበት ሁልጊዜ ስጋት ነው የሚሆነው። ምክንያቱም አደፍርሶ ነው የሚገባው ወጣሚያው መቆራረጥ ስለሚኖር ይህን ተከትሎ የሚገባው የራሱ ፕሪካውሽን ወይም የጥንቃቄ የመለክቶች እየተላለፉ እንደሆነ ነው የማውቀው። ኢቨን በጤና ጥበቃ ሚኒስቴርም በሚዲያ እየተነገረ ነው። በአሁን ሰዓት እርስዎ እንግዲህ አሁን በዚህ በድርቅ አካባቢ ለሁለት ወር እዛ ቆይተዋል፣ ማለት ብዙውን ነገር በተጨባጭ ያውቁታል። በተላላፊ መረጃ ሳይሆን በቀጥታ የመጀመሪያ መረጃ ነው እጆ ላይ የሚገኘው። እና እሺ፣ ይቻላል በተለይ ይሄ ወረዳ እና ከወረዳውም በተጨማሪ ይሄ ዞን አንድ ነው አጋጣሚ ያለበት ወረዳ የሚገኘው ስለዚህ አካባቢ ስፐሲፊክ በደንብ ማንሳትም እንችላለን። እርሶ ስጋት ብለው የሚጠቅሷቸው ከፍተኛ ጥንቃቄ ሊደረግባቸው ይገባል። ህብረተሰቡም፣ የመንግስት አካላትም፣ መንግስታዊ ያልሆኑም በዚህ ላይ ምላሽ በመስጠት ላይ የተሰማሩ አካላት ሊያተኩሩባቸው ይገባል ብለው የሚጠቁሟቸው የስጋት አካባቢዎች አሉ። ከውሃ ወለድ አሁንም ውሃ ጥረቱ በዚሁ በቀጠለ በተለይ እንደ አፋር ክልል ሱጉም የምንለዋለ ይቺ መጋቢት አካባቢ አሁን መዝነብ ያለበት ማለት ነው። ይችን ካልዘነበች አንድ ውሃ ያጥራል፣ በዚያ ልክ ደግሞ የምግብ እጥረቱ ይከሰታል። ስለዚህ ማልኖር ሽድ የሆነ አካባቢ ደግሞ ያው የምግብ እጥረት ያለበት አካባቢ ማለት ነው። አካባቢ ስለሆነ ይቺ ዝናብ ካልጣለች ያው ተያያዥ ነው የሚሆነው። ውሃ ወለዱም ሊከሰት ይችላል። ምክንያቱም ተደል በዛ ውሃ የለም ስንል፣ ደግሞ ያው ማለት ርሽኑ ምክንያቱም ውሃ ስንል ለሰውም ለእንስሳ በዚያ በመኖም ስለምናጠቃልለው ዝናብ ካልዘነበ ምናልባት የተለየ ትኩረት ሊያስፈልገው ይችላል። ከመንግስትም ከባለድርሻ አካላትም ከመንግስት፣ በእርግጥ አሁን ባለው ሁኔታ ድጋፍ እንደሚያስፈልጋቸው ነው። አሁን የተጀመረው ድጋፍ መቀጠል እንዳለበት ነው። የተገነዘቡ ትንሽዬ ያው የመዘናጋት ሁኔታ ሊታይ ይችላል። እስካሁን ድረስ ባለው ሁኔታ የሚደርሱ የተለያዩ ችግሮች ሊኖሩ ይችላሉ ከድርቆ ጋር ተያይዘው ለምሳሌ ውሃው ራሱ በድርቅ ጊዜ የመበከል ባህሪ ያመጣል። ያለውም መሬት ውስጥም ያለው ውሃ ቢሆን ማለት ነው። በቂ ዝናብ በሌለበት ሰውንም ደግሞ ስንመለከተው የአእምሮ ችግር ሊያጋጥመው ይችላል። እነዚህ እነዚህ ሁኔታዎችን እርሱ አስተውለዋል። አይ እስካሁን በእርግጥ የጎላ ችግር የለም። ውሃም ሲበላሽ በእርግጥ ቅድም እንዳሉት ግራውንድ ዋተር፣ አሁን የመሬት ውሃ የመሬት ውስጥ ውሃ በተለይ እነዚህ ቀለል ያሉ አንድ ሳት ምንላቸው መሬቱ ውሃ ባጣ ባጠረ ቁጥር ይወርዳል። ግን እየተከታተልን ወርድ ያው የሚያስፈልገው ርዝመት እየተጨመረ ውሃ እንዲሁ እንዲቀጥል ነው እየተደረገ ያለው። ሳይኮሎጂካል እንደዚህ ያየሁት የለም። ኢቭን ከገበያ በተለይ ነው ያለሁበት አካባቢ ከገበያን ጨምሮ ብዙም ዲፕሬሽን የለም። ድህና ለማለት ይቻላል። እንደ ክልልም ከዚህ ብዙም የተለየ የለም። የሚለየው ምናልባት እቺ ያልናት ነገር ሁል ጊዜ የሚጠብቋት አላገኙ፣ ምናልባት ሊለይ ይችላል እሱ። ያው አብረን የምንጠብቀው ነው የሚሆነ። እርሶ ከፌዴራሉ መስሪያ ቤት ነው ከጤና ጥበቃ ሚኒስቴር ነው ወደዚህ ወደ አፋር አሁን የመጡትና ምን ያህል በስፋት እንደዚህ አይነት እንቅስቃሴ ተደርጓል? ስንት ቡድኖች ተሰማርተዋል ድርቅ በበዛባቸው በታየባቸው አካባቢዎች እርስዎን የመሳሰሉ ማለት ነው ፕሮግራም በእርግጥ የእነዚህ ታዳጊ ክልሎችን መሰረት ያደርጋል። በዋናነት ደግሞ በድርቁ አካባቢ የተጠቁ አካባቢ እንግዲህ ከታሳስ መጨረሻ አካባቢ ጀምሮ አልሞስት አፋር አሁን በሁሉም ወረዳዎች ሰው አለበት። በእርግጥ ያው በስም ባልጠቅሳቸውም ባለን ኢንፎርሜሽን ከክልል ጀምሮ ስለዚህ የተሸፈነ ይመስለኛል። ቅድም እንዳልነው በጣም የተጠቃው ክልል ይሄኛውም ስለነበር ከአፋርም ደግሞ ያው ዞን ሶስት በዋናነት ከበድ ይለዋል። እርስዎ ዞን አንድ ነው ያሉት? ዞን አንድ ነኝ። ይህ ሁሉም ሰው አለው ለማለት ነው። ስለ ዴንጊ አንስተውልኝ ነበረ አቶ ጌታነ፣ የዴንጊ ሁኔታ እዛ አካባቢ ከታየ ከዚህ በፊት ወባም ላይስፋፋ የሚችልበት ምክንያት የለም መንገዳቸው መስመራቸው ተመሳሳይ ስለሆነ ማለት ነው። እና ለዚህ የሚሰጠው ምላሽ ዝግጁ ነው ወይ? በአሁኑ ጊዜ ሰው ድንገት ለወባ ወረርሽኝ ሊጋለጥ አይችልም ወይ? ለማላሪያ ወይም ለወባ የሚደረገው እንቅስቃሴ ወይ ዘመቻ እንደተጠናከረ ነው? ቅድም እንዳልነው አጎበርን የመጠቀም የማራቢያ አካባቢ በስጋት ጊዜ የመቀነስ ተመሳሳይ ስለሆነ ይወርዳል የምል ግምት የለኝም። ምናልባት ልዩነት ካለም እንግዲህ ህዝቡ እየተጠቀመው ነው ወይ እየተሰጠው አጎበሩ ይጠቀማል ወይ በት ይህን ይህን የሚለው እሱ እንግዲህ መቶ ፐርሰንት ለእያንዳንዱ ቤተሰብ ብንሰጥም ሌላ ጥያቄ የሚያስነሳ ስለሚሆን ወይም ጥናት የሚፈልግ ይህን ካልሆነ በስተቀር እንግዲህ ሽፋኑ እንዳለ ማለት ይቻላል። ይሰጣል። ምናልባት ደግሞ ለማላሪያና ለዴንጌ እኩል መውሰድም ላንችን ይችላለን። አብዛኛው ጊዜ ሞቅ ያለ አካባቢ አሁን ማላሪያ ብዙ ላናይት እንችላለን። ምክንያቱም ወይና ደጋ ነው የምንለው ወደዚያ አካባቢ ሲሆን ነው ማላሪያ በጣም ችግር የሚሆንለት። ይሄኛው ግን ቆላማ አካባቢ ቢሆን ያው እስካሁን በሚያሳየን ትሬንድ በማላሪያ በመቶ ፐርሰንት ወይም በጣም አመች ባይሆንም የመራባት ቴንዴንሲ አለ ወይ ሁኔታ አለ። አሁን በተለይ ዝናብ ሲጥል ቆላ አካባቢዎች ናቸው ብዙ ስጋት የሚፈጥሩት ለወባ ወረርሽን ዝናብም የግድ አደለም ለዴንግ ሴቨር ወባን ማለት ነው። አዎ አዎ። እና ከተማ አካባቢ እንድቅድም ያልናቸው እነዚህ ከሀይላንድ የተቆረጠ ጨምሮ ማንኛውም ትንጥዬ ውሃ ምናልባት ለተወሰናት ጊዜያት ተጠራቅማ የምትቆይበት እስካለች ድረስ ሊባዛ ይችላል። በትንሹም ቢሆን ያው ይህም ጥንቃቄ አብዛኛው ጊዜ እንግዲህ ይደረጋል። ሌላው በስነ ምግብ አጥኞች እና በድርቅ ሁኔታ ተመራማሪዎች ምግብ አለመኖር በራሱ በሽታ ነው፣ ምግብ አለማግኘት በራሱ በሽታ ነው ነው የሚባለው እና የምግብ አቅርቦቱ አሁን እንዴት ነው? እርስዎ ባሉባቸው አካባቢዎች በተለይ ከአፋር የሚሰሙ አንዳንድ ስሞታዎች አሉ። በበቂ ሁኔታ አይደለም እየደረሰ ያለው ወይም ደግሞ የቤተሰብ ቁጥር ግምት ውስጥ ሳይገባ ነው ምግብ የሚሰጠው። አስርም ሰው ኖረ ሀያም ሰው ኖረ የመጀመሪያዎቹ አምስት ሰዎች ብቻ ናቸው ምግብ የሚያገኙት፣ እንደዚህ የሚባል ነገር አለና እርስዎ እዛው ካሉ የምግብ ዕደላውንስ የምግብ አቅርቦቱን ያያሉ ያስተውላሉ? አዎ፣ አሁን እንዲሁ በትክክል ከማየውም ለመናገር መንግስት በየወሩ ሁለት አይነት አቀራረብ ነው ያለው። አጋጣሚ ይሄ ፕሮዳክቲቭ ሰስኔት የምንለው እና የእለት ምግብ ተብሎ ማለት ነው። ይሄ ኤመርጀንስ ሪሊፉ አሁን አጣዳፊ ማለት ነው። ለልማት ሰው አሁን ለእለት ምግብ የምንለው እና እንዲያውም የአፋር ቁጥር እንግዲህ ምናልባት አንድ ነጥብ ሁለት አካባቢ ሊሆን ይችላል። ህዝቡ ማለት ነው አንድ ነጥብ ሁለት ሚሊዮን ሊሆን ይችላል። ሊበልቅም ሊያንስ፣ ጠቅላላ ህዝቡ ማለት ነው። እሺ በሴፍትነት እና በድርቅ የሚረዳው ግን በክልሉ ስናይ ከዚያ ቁጥር በለጥ ያለ ነው። እንዲያውም እንኳን የሚቀርበው ህል አጠረ ለማለት ስለዚህ ብዙ ቁጥር ነው የሚያሳየው እየቀረበ ያለ ማለት ነው። ስርጭቱም ቢሆን እኔ አሁን አንደኛው ሁላችንም ወይ በክልሉ አካባቢ ያለን ሰዎች የምናደርገው አንዱ የእርዳታ ስርጭቱ ፍትሐዊነት፣ ለምሳሌ በጎሳ ነበር ቀደም ሚስል ምናልባትም የቅርብ አስተዳደር በትክክል የእደላቀን ጠርቶ አለመስጠትን ይህን እንደ ክፍተት ይታይ ነበር እና ይሄን ትኩረት በመስጠት አሁን ለምሳሌ ኔ ያለፉት ሶስት ቀን ይሄን ነበር የምከታተለው። እና ስለዚህ ለተገቢው ሰው እንዲደርሶ ከማድረግ በነበረው አካሄድ የመቀልበስ ወይም የመቀየር ስራ እየተሰራ ነው። ይህም ያው በትልቅ እንደኔ ያሉ ልጆች ወይም ባለሙያዎች እየተሰራ እንደሆነ ነው። እና የእርዳታ ጥረት አለብዬ ኔ አልገምጥም። አቶ ጌታሁን አብርሃን በሌሎች ዝግጅቶች ደግሞ በሌሎች ጉዳዮች ላይ ይዘን እንመለሳለን። ለዛሬ እናመሰግናቸዋለን። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ልክ የዛሬ 408 ዓመት አሉላ ዓፄ ሱስንዮስ የኢትዮጵያ ንጉሠ ነገሥት ሆነው ተቀቡ። 1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና እኔም ሶሎሞን አበትንን ከአቀናባሪያችን ብርሃን ኃይሉና ከተተኪው መሐንዲስ ጋር እንዲሁም ከዋና አዘጋጇ አዳነች ፍሳሐይና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ